የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 24 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።

የጋምቤላ ክልል ፕሬዚደንት ጋትሎዋክ ቱትን ድምፅ ነው የሰማ ነው። በዕለቱ አብይ ርዕስ ዘገባ ይቀርባል። አርስተ ዜናዎቹን ሶሎሞን ያሰማናል። በጋሪሳ ዩኒቨርሲቲ ላይ መቶ 150 ለሚሆኑ ተማሪዎች መፈጀት ጥቃት ተጠያቂ የሆነ የአልሻባብ ከፍተኛ መሪ ተገደለ። ሜዲተራኒያን ባህር ውስጥ ከወደቀው የግብፅ አይሮፕላን ጥቁር ሳጥን ምልክት ተሰማ። ፋሉጃን ለመያዝ ጦርነቱ ተካሮ እያለ 20ሺህ የሚሆኑ ህፃናት ተጠምደዋል ተባለ። አሁን የምሽቱን የዓለም ዜና እነ ሀብታሙ ሚኬሳ በሚል የክስ መዝገብ አቃቢ ሕግ የሽብር ወንጀል ክስ የመሠረተባቸው 33 ተከሳሾች ዛሬ ለፍርድ ቤት የክስ መቃወሚያቸውን አቀረቡ። ጥቁር ልብስ እንለብሳለን በማለታቸው መደብደባቸውንና ሌሎችም በደሎች ተፈጽመውብናል ሲሉ አቤት ብለዋል። ፍርድ ቤቱ የአቃቢ ሕግን መልስ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ተጨማሪ አለው ተከሳሾቹ ዛሬ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተገኝተው አቃቤ ህግ ለመሰረተባቸው የሽብር ወንጀል መቃወሚያዎቻቸውን በጽሁፍ አቅርበዋል። የመቃወሚያቸው ይዘት ክሱ ጨርሶ አይመለከትንም የሚል ሲሆን ተከሳሾቹ በአንድነት በተወሰነ ጊዜ ይሰበሰበው የነበረው አቃቤ ህግ በክሱ እንዳቀረበው የኦሮሞ ነጻነት ግንባር ወይም ኦነግን ግን የሽብር ተልዕኮ ለማስፈጸም ሳይሆን በሀገር ልማድ መሠረት በእድር ብቻ እንደሆነ አመልክተዋል። እያንዳንዱ ተከሳሽ እንደቀረበበት ክስም የክስ መቃወሚያውን አቅርበዋል። ከዚህ በተረፈም አብረዋቸው የነበሩ አንዳንድ ሰዎች በተመሳሳይ ድርጊት ተጠርጥረው ከተያዙ በኋላ የአቃቤ ህግ ምስክሮች ብቻ በመሆናቸው ከተከሳሽነት ነፃ መሆናቸውም ህጋዊ አይደለም ሲሉ ተከሳሾቹ መቃወማቸውን ማመልከቻቸው ይናገራል። እነ አቶ ሀብታሙ ሚልኬሳ በጠበቃቸው በአቶ ወንድሙ ኢብሳ በኩል ለፍርድ ቤት ባቀረቡት አቤቱታ መሰረት ዛሬ ወደ ፍርድ ቤት ለመምጣት ሲነሱ ጥቁር ልብስ በመልበሳቸው በማረሚያ ቤት ፖሊሶች ድብደባ እንደተፈጸመባቸውና በግድ ልብሳቸውን እንዲለውጡ መደረጋቸውን ይህም ከሕግ ውጭ እንደሆነ አስረድተዋል። ሌሎችም አስተዳደራዊ በደሎች እንደሚፈጸሙባቸው ተናግረዋል። ፍርድ ቤቱም ይህን አቤቱታቸውን በዝርዝር በጽሁፍ እንዲያቀርቡ አዟል። የአቃቢ ሕግን መልስ በጽሑፍ ለመቀበልም ለሰኔ 9 ቀን 2008 ዓ.ም ቀጠሮ ሰጥቷል። እነ አቶ ሀብታሙ ሚልኬሳ በኢትዮጵያ ፓርላማ በአሸባሪነት የተፈረጀውን የኦሮሞ ነጻነት ግንባር ወይም ኦነግን የሽብር ተልዕኮ ለማስፈጸም ሲንቀሳቀሱ ተይዘዋል በሚል አቃቢ ሕግ በሽብር ወንጀል ክስ እንደመሠረተባቸው ይታወሳል። አብዛኛዎቹ ተከሳሾች የመንግስት ሰራተኞች እንደነበሩም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሶማሊያ ዋና ከተማ ሞቃዲሾ ማዕከላዊ መንደር በአንድ ታዋቂ ሆቴል ደጅ ላይ ማምሻውን ፍንዳታ ያደረሱ ታጣቂዎች ወደ ሆቴሉ በወረራ መግባታቸውን እማኞች አስታወቁ። ወታደሮች አካባቢውን አጥረው ወደ አምባሳደር ሆቴል የገቡትን ታጣቂዎች ለማሳደድ መከተላቸውን እማኞቹ ለሶማልኛ ዝግጅት ክፍላችን ገልጸዋል። በጥቃትና ምላሹ ወቅት የደረሰ ጉዳት ስለመኖርና አለመኖሩ ግን እስካሁን የወጣ መረጃ የለም። በሌላ በኩል ደግሞ ባለፈው ውድቅት ሌሊት ላይ በተከፈተ ጥቃት የተገደለው የአልሸባብ መሪ ባለፈው ዓመት በኬንያው የጋሪሳ ዩኒቨርሲቲ 148 ተማሪዎች የተገደሉበትን ጥቃት ያቀነባበረና የመራው ሞሐመድ ሞሐሙድ መሆኑን የሶማሊያ ብሔራዊ የጸጥታ ኤጀንሲ አስታውቋል። በተቀጥላ ስሙ ዱሊያ ዴን ተብሎ የሚታወቀው መሐመድ መሐሙድ አምንያት የሚባለውንና እጅግ የሚፈራውን የአልሸባብ ክፍል ይመራ የነበረ ሰው መሆኑ ታውቋል። የዩናይትድ ስቴትስ የጦር ሄሊኮፕተሮች የተኮሱት ሚሳይል ዱሊያ ዴን እና ሌሎች ሁለት ተሳፍሮባት የነበረች ተሽከርካሪ እንዳወደመ አንድ ስሙ እንዳይጠቀስ የጠየቀ ምንጭ ለቪኦኤ ነግሯል። በሌላ በኩል ግን ጁባ ክፍለ ሀገር ውስጥ የሚገኙት የጸጥታ ሚኒስትሩ አብድራሽድ ጃናን ለቪኦኤ ሶማሊያ የሶማሊኛ ዝግጅት በሰጡት ቃል ጥቃቱን ያደረሱት በአሜሪካ አሰልጣኞች የተዘጋጁ ዳናብ ወይም መብረቅ የሚል ስም ያለው የኮማንዶ ክፍል አባላት መሆናቸውን ያመለከቱት፣ ጥቃቱ የተከፈተው ከኪስማዮ ከተማ 30 ኪሎ ሜትር በስተ ሰሜን በምትገኝ ቡላጋዱድ የተባለች ከተማ ውስጥ እንደሆነ ታውቋል። የከተማይቱ ነዋሪዎች ሌሊቱን ከባድ የተኩስ ልውውጥና ብዙ ፍንዳታዎች ዛሬ ማለዳ ላይ ደግሞ የአውሮፕላን ድምፅ መስማታቸውንና የመንግስቱ ወታደሮች ሶስት አስከሬኖችን ሲያጓጉዙ ማየታቸውን ተናግረዋል። በሙሐመድ መገደል እና በዘመቻው ላይ ከዩናይትድ ስቴትስም ሆነ ከአልሸባብ በኩል የተሰማ መግለጫ የለም። በኬንያ የምርጫ ማስፈጸሚያ ስርዓት ላይ የሚደረግ የተሀድሶ ለውጥ በሁለቱም ጎራ ላሉት ወገኖች መደራደሪያ ሊሆን እንደሚችል ተገለጠ። ባለፈው ወር ተቃዋሚ ወገኖች የጠሯቸው በርካታ የተቃውሞ ሰልፎች በግጭት ቢጠናቀቁም፣ ዛሬ በተካሄደው የናይሮቢ የተቃውሞ ሰልፍ ላይ የተናገሩት የተቃዋሚ መሪ ራይላ ኦዲንጋ ድርድሮች በሚካሄዱበት መንገድ ላይ ያተኮሩ እቅዶች በመነደፍ ላይ መሆናቸውን ገልጠዋል። ሌኒሩቫጋ ከናይሮቢ ያደረሰንን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል። የኬንያ የፖለቲካ ተቃዋሚ ፓርቲዎች የዛሬውን የነጻነት ቀን ለማሰብ ናይሮቢ ላይ ሰላማዊ ሰልፍ አካሂደዋል። በብዙ ሺህ ለተቆጠሩ ደጋፊዎቻቸው ንግግር ያደረጉት የዋናው የተቃዋሚዎች ኅብረት በእንግሊዝኛው ምህፃረ ቃል ኮርድ መሪ ራይላ ኦዲንጋ በኬንያ የምርጫ ማስፈጸሚያ ስርዓት ላይ ለታቀደ የተሃድሶ ለውጥ ሁለቱ ወገኖች የኬንያ መንግሥትና ተቃዋሚዎች እስከ አርብ ባለው ጊዜ አምስት አምስት የፓርላማ አባላቶችን በየበኩላቸው ለመወከል መስማማታቸውን ነው ይፋ ያደረጉት። ተቃዋሚዎች ያነሷቸውን ጥያቄዎች ያለመቀየራቸውንና ዘጠኙ የምርጫ ኮሚሽን አባላትም ከኃላፊነት እንዲነሱ መጠየቃቸውን ኦዲንጋ አስረድተዋል። አቱታኪ ፉጆ ኦዲንጋ አክለውም ብጥብጥና ቀውስ እንዲቀሰቀስ አሊያም ለገዛ ራስ አመቺ ሁኔታ ለመፍጠር ሲባል ከግጭት ቋፍ በሚያዳርሱ መንገዶች አንገፋም ነው ያሉት። እውነትና ፍትሕ እንዲረጋገጥ እንሻለን። ለዚህም ነው የምርጫ ኮሚሽኑ ሊቀመንበር ኃላፊነታቸውን በፍጥነት ለማስረከብ መዘጋጀት አለባቸው የምንለው ብለዋል። የኬንያ ምርጫ ኮሚሽን ለግዢው ፓርቲ ያደላል ሲሉ ተቃዋሚዎች ኮሚሽኑን ሲወነጅሉ ቆይተዋል። ይሁን እንጂ የኬንያ መንግሥት እስካሁን ኮሚሽኑን ለማፍረስ ፍላጎት የሌለው መሆኑን ነው ያሳየው። ይህ በእንዲህ እንዳለ ግን ፕሬዚዳንት ሁሩ ኬንያታ በትላንትና ሁለት የተቃዋሚዎቹን ኅብረት መሪዎች ወደ ቤተ መንግስቱ ጋብዘው አነጋግረዋል። ኬንያታ በተጨማሪም መንግሥታቸው ባስተባበረው የነፃነት ቀን ክብረ በዓል እንዲሳተፉ ተቃዋሚዎቻቸውን ስነ ሥርዓቱ ወደ ተካሄደባት የአገሪቱ አራተኛዋ ትልቅ ከተማ ወደ ናኩሩ ጋብዘዋቸዋል። ሆኖም ኮርድ የራሱን ሰልፍ በናይሮቢ ማካሄድ በመምረጡ ወደ ተባለው ስፍራ ሳሄድ ቀርቷል። የዛሬው ሰላማዊ ሰልፍ ባለፈው ወር ተቃዋሚዎች ከጠሯቸውና ፖሊስ ባስለቃሽ ጋዝ ከበተናቸው ሰልፈኞች ከተደበደቡባቸው የተቃውሞ ሰልፎች በንጽጽር ሲታዩ ፍጹም ሰላማዊ ሆነው ማለፋቸው ነው የተዘገበው። በሌላ በኩል በሁለቱ ወገኖች መካከል ሊካሄዱ የታቀዱት ድርድሮች ካልሰመሩ ተቃዋሚዎች በየሳምንቱ ሲያካሂዷቸው በቆዩቸው መሰል የጎዳና ሰልፎች እንደሚቀጥሉ መሪው ራይላ ኦዲንጋ አስታውቀዋል። ኬንያ የፕሬዝዳንታዊና የመጪውን የአገሪቱን ፓርላማ አባላት የሚመርጡባቸውን ምርጫዎች በሚቀጥለው ዓመት በነሐሴ ወር ታካሂዳለች ተብሎ ይጠበቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሜዲተራኒያን ባህር ውስጥ ከወደቀው የግብፅ አውሮፕላን መረጃ መዝጋቢ ጥቁር ሳጥን የሚተላለፍ ሳይሆን አይቀርም የተባለ የድምፅ ምልክቶችን አንዲት የፈረንሳይ መርከብ መመዝገቧን የግብጽ የበረራ መስሪያ ቤት ባለስልጣናት ተናገሩ ላፕላስ የምትባለው የፈረንሳይ ባህር ኃይል ቃፊር መርከብ የድምፅ ምልክቶቹን ያጠመደችው ፍለጋው እየተካሄደ ካለበት የባህር ወለል መሆኑ ተገልጿል አንዲት ዲፕ ኦሽን ከሚባል ድርጅት ጋር የምትሰራ የፍለጋ መርከብ ደግሞ ሶስት ሺ ሜትር ድረስ ጠልቆ መግባት የሚችል ሮቦት ይዛ ወደ ፍለጋው አካባቢ እያመራች መሆኑ ታውቋል። ጥቁሮቹ ሳጥኖች አደጋው ከደረሰ በኋላ እስከ አራት ሳምንታት ሊቆይ የሚችል ባትሪ እንዳላቸው ተገልጿል። ግንቦት 11 ከፓሪስ ወደ ካይሮ እየበረረ ሳለ በወደቀው የኢጅፕት ኤር ኤርበስ አውሮፕላን 320 የሆነ የመንገደኞች አውሮፕላን ውስጥ ተሳፍረው የነበሩ ስልሳ ስድስት ሰዎች ሁሉም ማለቃቸው አይዘነጋም። ከመውደቁ ከጥቂት ደቂቃ በፊት በውስጡ ጢስ ቡል ሲል መታየቱን መርማሪዎች ቢናገሩም ጢሱን ያስነሳው ምን እንደሆነ ግን እስካሁን አይታወቅም። ጥቁሩ ሳጥን ያለበት ቦታ እንደታወቀ ካለበት ለማውጣት የሚሰሩ ባለሙያዎችን የያዘች መርከብ በአንድ ሳምንት ጊዜ ውስጥ ስፍራው ላይ እንደምትደርስ የግብፅ ባለስልጣናት አመልክተዋል። ላለፉት ሁለት ዓመታት በእስላማዊ መንግስት ቡድን ቁጥጥር ስር የምትገኘውን ፋሉጃ ከተማን ለመያዝ በተካረረው ውጊያ ውስጥ 20 ሺህ የሚሆኑ ሕፃናት መጠመዳቸው ተገለጸ። በውጊያው ውስጥ የሚሞተው ሲቪል ቁጥር እየጨመረ መሆኑ ተዘግቧል። ቤተሰቦች ማምለጫ አጥተው በእሳቱ ውስጥ መጠመዳቸውንም የኖርዌይ የስደተኞች ጉዳይ ምክር ቤት ባልደረባው ያን ኢንግላንድ ገልጸዋል። የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ ባወጣው መግለጫ ደግሞ ህፃናቱ ለውትድርናም ሊመለመሉ የመቻላቸው አደጋ እንዳለም ጠቁሞ የኢራቅ ወታደሮች በከፈቱት የተጠናከረ ውጊያ መካከል በጦርነት ውስጥ ያሉ ወገኖች የሕፃናቱን ደህንነት የሕፃናቱን ደህንነት መጠበቅ እንዲያረጋግጡ አሳስቧል። ለዜናው ያለን ሰዓት አበቃ። ክቡራትና ክቡራን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280ና በ12140 ኪሎ ሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ግንቦት 24 ምሽት ፕሮግራማችን ነው። ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄን ብዬ ነው ማም ነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው በተለይ የኢትዮጵያ አብዮት የ1974 አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። በዋሽንግተን ዲሲ እና አካባቢዋ የሚገኙ ምሁራን በቅርቡ በሞት የተለዩ ባልደረባቸው አቶ ሙሉጌታ ኃይሉን ለማስታወስ ባቋቋሙት ሙሉ ፎረም አማካይነት በመሬት ስሪት ዙሪያ በተካሄደው ውይይት የመድረክ ተሳታፊ የነበሩት ፕሮፌሰር ህዝቅኤል ገቢሳ ናቸው የሰማችኋቸው። ዘግይት ብሎ ዘገባለን። አሁን የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የዕለቱ አብይ ርዕስ ይቀድማል። ከደቡብ ሱዳን የተመለሱ ኢትዮጵያውያን ሕፃናትን ከቤተሰቦቻቸው ጋር የማገናኘት ሥራ መጀመሩን የጋምቤላ ክልል ፕሬዝደንት አስታውቀዋል። ወላጆቻቸውን ላጡ ሕፃናት ማቆያ መዘጋጀቱንም ፕሬዝደንት ጋትሉዋክ ቱት ለቪኦኤ ገልጸዋል። ሕፃናቱን የጠለፉትንና ወላጆቻቸውን ጨምሮ የብዙዎችን ሕይወት ያጠፉትን ታጣቂዎች ፍትሕ ፊት ለማቅረብ የሚደረገው ጥረት እንደሚቀጥልም ገልጸዋል። እስክንድር ፍሬው ተጨማሪ አለው። በሙርሌ ጎሳ ታጣቂዎች ተወስደው የነበሩትና ወደ ሀገራቸው የተመለሱት ስልሳ ስምንት ህጻናት እስካሁን የቆዩት በጋምቤላ ከተማ በሚገኘው ህዳር 29 ቤተ መንግስት ነው። ህጻናቱ በእግርና በሰዎች አማካኝነት እስከ ሙርሌ ድረስ በመወሰዳቸው የድካም ስሜት ይታይባቸው እንደነበር የክልሉ ፕሬዝዳንት ጋትሉ አክቱት አስታውሰዋል። የቅርብ ክትትል፣ የህክምና አገልግሎትና የምግብ አቅርቦት የሚያስፈልጋቸው መሆኑም በቤተ መንግስት እንዲቆዩ ሌላው ምክንያት እንደነበር ጠቅሰዋል። በዚህ ቆይታቸው ፕሬዝዳንቱ እንዳሉት ሚያዚያ ሰባት በተፈጸመው የሙርሌ ጎሳ ታጣቂዎች ጥቃት ወላጆቻቸውን ያጡትን የመለየት ስራም ተሰርቷል። በትናንትና እለት ደግሞ ህጻናቱን ለየቤተሰቦቻቸው የማስረከብ ስነ ስርዓት ተካሂዷል። ከ68 ህጻናት 17ቱ ግን በጥቃቱ ሁለቱንም ወላጆቻቸውን እንዳጡ መረጋገጡን አቶ ጋትሏክ ጠቅሰዋል። ለእነርሱም ቢሆን በኑዌር ዞን ላሬና ጂካዎ ወረዳዎች ጊዜያዊ ማቆያ እንደተዘጋጀላቸው ገልጸዋል። አሁን ኑዋር ብሔረሰብ ዞን አምራር ሁለቱ ወረዳዎች አምራር፣ በተለይ ላሬና ጂካው ተመካክረን አሁን መንግስት እጅ ነው ያለው የወረዳ መንግስት፣ ሁለቱ የወረዳ መንግስታት እጅ ነው ያሉ የሚቆዩ አስራ ሰባቱ ልጆች ስለዚህ በአሁኑ ሰዓት ኮምፓስ ሰተታቸው በላሬ ወረዳ። ስለዚህ ውሳኔ እስከሚንሰጠው ድረስ ማለት ነው የመቆያ ቦታ ተሰጥቷቸዋል። እዛ በላሬ ወረዳ ቦታ በላሬ ወረዳ ተሰጣቸዋል። መንግስት እጅ ናቸው አሁን ልጆቹ። ስለዚህ እንክብካቤያቸው እንደ ገንበላ ክልል በነበረበት አካሄድ ነው። በትናንትናው እለት ተጨማሪ አስር ህጻናት ወደ ሀገራቸው መግባታቸውንና የተመላሾቹ ቁጥርም ሰባ ስምንት መድረሱን አቶ ጋትሎዋክ አስታውቀዋል። ከእነዚህ አስር ህጻናት ስንቶቹ ወላጆቻቸውን እንዳጡ የማጣራት ስራ እንደሚሰራም ጠቅሰዋል። የህጻናቱን ወላጆች ጨምሮ ሁለት መቶ ስምንት ሰዎችን የገደሉትን የሙርሌ ጎሳ ታጣቂዎች ተጠያቂ የማድረጉ ሂደት እንደሚቀጥልም ፕሬዝዳንቱ አብራርተዋል። ጥያቄ ነው። እሱ ህዝባችን እየጠየቀ ያለው ገዳዮቹ እነማን ናቸው? የመሳሪያቸው ምንጭ የት ነው? ስለዚህ እነኚህ ቡድኖች የሁለቱ መንግስታት ታግለው ለህግ ማቅረብ አለባቸው የሚል ጥያቄ ህዝቡን አንስቷል። በተለይ ይህን ነገር አገራችን ኢትዮጵያ እናም የድቡብ ሱዳን መንግስት በጋራ የሚሰራ ስራ ይሆናል። ስለዚህ በእኛ በኩል ቋሙ የሚቀየር አቋም አይደለውም። መኪናቱም ህዝቡን ዋስትና ራሱ አይኖርም። መኪናቱም እነኚህ ቡድኖች ካልተገኙና ወደ ህግ ማቅረብ ካልቻለ ነገ ዞሮ ዞሮ ሌላ ድርግት መፍጠራቸው ስለማይቀር የግድ እነኚህ ቡድኖች በሁለቱ መንግስታት በሚያደርገው ስምነት ወደ እርምጃ መወሰድ ነው፣ ወደ ህግ የማቅረብ። ስለዚህ ድቡብ ሱዳን ይቀበላል። ስለዚህ ደቡብ ሱዳን ተባባሪ መሆን ብቻ ሳይሆን የኦፐሬሽን አካል ይሆናል ማለት ነው። ደቡብ ሱዳን መንግስት፣ ስለዚህ ምንም የሚያስቸገር ነገር የለውም። ሁኔታውን የመመቻቸት ካልሆነ በስተቀር ሌላ የተቀየረው ነገር የለውም። አቋሙ እንዳለ ነው፣ ውሳኔው እንዳለ ነው። የሙርሌ ጎሳ ታጣቂዎች በፈጸሙት ጥቃት ተጠልፈው የተወሰዱ ህጻናት አንድ መቶ ሀያ አምስት ሲሆኑ የቀሩትንም ለማስመለስ ጥረቱ እንደሚቀጥል ፕሬዚዳንቱ መናገራቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁኝ። እስክንድር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ወደ 880 ይሆናሉ የተባሉ ፍልሰተኞች ባለፈው ሳምንት ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ሲሞክሩ እንደሞቱ የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር በትናንትና ዕለት አስታውቋል። ካለፈው ጥር ወር አንስቶ ህገወጥ በሆነ መንገድ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ከሞከሩ የሞከሩ 2500 ሰዎች አልቀዋል። ባለፈው ሳምንት ከሞቱት ሰዎች መካከል ታዲያ ብዙ ኤርትራውያን እንደሚገኙባቸው የተሰማ ሲሆን ከሞት የተረፉ ሁለት ኤርትራውያንን እና ኤሚሊዮ ባርዶ የተባሉ ስለ ጉዳዩ የሚከታተሉ ሰው ገልጸዋል። ሚኒያ አፈወርቂ ትናንትና አነጋግራቸዋለች። አዳነች ፍሳይ ታቀርበዋለች። ኤሚሊዮ ባርቡ የተባለ በአንድ የኢጣሊያ ቴሌቪዥን ጣቢያ ፕሮዲሰር ወይም የፕሮግራም መሪ ሆኖ የሚሰራ ሰው ሰመጠ ስለተባለው ኤርትራውያን የተሳፈሩበት ጀልባ ያብራራል። ሕጂ ተጥሒላ ዝብላ ዘሎ ብቅማ እዩ እቲ ሓደጋ ተረክቡ ማለት እዩ ክልተ መርከብ እየን ዝመፀ መርከቢቱ ሰጠመች የተባለው ከትላንት ወዲያ ነው። ሁለት መርከቦች ነበሩ እየተጓተቱ የሚጓዙት። አንደኛዋ አምስት መቶ ሌላኛዋ ደግሞ ስድስት መቶ ሰዎችን አሳፍረው ነበር ነው የሚባለው፣ ግን ቁጥሩ በተጨባጭ የተረጋገጠ አይደለም። እናም ሁለተኛዋ መርከብ አደጋ ገጥሟት ውሀ ታስገባ ስለነበር ስትጎትታት የነበረችውን የአንደኛዋን መርከብ ገመድ ቆርጠው እዛው ተዋትና ሰጠመች። ስለዛ ጉዳይ ከሞት የተረፉትን ሶስት ኤርትራውያን ሮሞኜ በስልክ አነጋገርኳቸው። አሁን ሲሲሊያ ነው የሚገኙት። እኔ አሁን እያልኩ ያለሁት እንግዲህ ከእነሱ የሰማሁትን ነው እንጂ የተረጋገጠ ነገር አይደለም። እነሱ ግን በሰጠመችው መርከብ ውስጥ ከአምስት እስከ ስድስት መቶ ነበርን ነው የሚሉት። ኤሚሊዮ ባርቦ አያይዘውም የሰመጡት መርከቦች ሶስት እንደሆኑ ተናግሯል። አንደኛዋ ላይ ብዙ ኤርትራውያን አልነበሩም። ሁለተኛዋ ደግሞ መርከብ ሳትሆን የጎማ ጀልባ ነበረች። ወደ አንድ መቶ የሚሆኑ ሰዎች ተሳፍረውባት እንደነበር ተገልጿል። የሰመጠችው ሶስተኛ መርከብ ግን ብዙ ኤርትራውያን እንደነበሩባትና ተሳፋሪውን ሁሉ ይዛ እንደሰመጠች ነው የሚናገሩት ሲል አስረድቷል። አሶሺየትድ ፕሬስ የዜና አገልግሎት ደግሞ በቦታው ተገኝቶ ከአደጋው የተረፉ ስማቸው እንዲገለጽ ያልፈለጉ ሁለት ኤርትራውያንን አነጋግሮ በቪዲዮ አስተላልፏል። ከሞት ከተረፉት ኤርትራውያን አንደኛው ስለደረሰባቸው ሁኔታ ያብራራል። ዳፈራህና ይና ንጉዓት ነርና ምክንያቱ ክስታይ ወላሓንቲ ሲላ ተወጥጣ ንክል ነራ የማን ጸጋም ገለ ሚዛን ክስታይ ኮይኑ ድሕር ዙይ በፍርሃት ተውጠን ነበር የምንጓዘው፣ ምክንያቱም ሚዛኗ አጋድሎ ግራና ቀኝ እየዋዠቀች ነበር የምትጓዘው። ከዚያም የፈራነው አልቀረም ውሃ ይገባባት ጀመር። እኛም ውሃውን እየጨለፍን እየደፋን፣ አይዟችሁ እያልን ጸሎት እያደረግን ብዙ ተጓዝን። ብዙ ከተጓዝን በኋላ የመጀመሪያዋ መርከብ ገመዱን በጠሰችና የፊቱ እንጨት ተሰነጠቀ። በብዛት መግባት የያዘው ውሃም በረታብን። እኔ ልል የምፈልገው ሰው በየዕለቱ እንዲህ የሚሰጥም ከሆነ ጉዞው ይቀር ይሻላል ነው ምንም አይነት ጥቅም አይገኝበትማ ሌላው ከሞት የተረፈ ኤርትራዊ ደግሞ ሰብ ብትሓት ነበሩ ብትሓት ነበሩ እውፁ ብላዓል ነበርናኻ ክንቅበል ጀሚር ከታች የነበሩት ተሳፋሪዎች ውሃውን እያወጡ ላይ የነበርነው ደግሞ እየተቀበልን እንደፋ ጀመረ በዚህ መልክ ለስድስት ሰዓታት ያህል ተጓዝን ከዛ በፊት የነበሩት ሲጭኗት መርከቧ ሁለት ላይ ተገመሰች ከዚያ በኋላ በግራ ጎኗ አስረን መጓዝ ጀመርን። ውሃም በብዛት ይገባ ጀመርና በረታብን። እናም ሰጠመች። በመጨረሻም ኤርትራዊው ፈላሽ የሰመጡት ሁሉ ወንድሞቻችን ነበሩ። አብረን የምንበላና የምንጠጣ የነበርነውን ሰዎች ነው ትተን ይመጣ ነው። ሰዎች መጥፎ ነገር ሊገጥም እንደሚችል ይናገራሉ። ይሁንና በወሬ ስትሰማው አይገባህም። ሁሉንም ነገር ሲደርስበት ብቻ ነው ልታውቅ የሚችለው በማለት ሐዘኑን ገልጿል። በፕሬዚደንት ባራክ ኦባማ አስተዳደር ወቅት ዩናይትድ ስቴትስ አብራሪ የለሽ ተዋጊ ጄቶችን ወይም ድሮኖችን በብዛት እየተጠቀመች መሆኗ ተገልጿል። በድሮን መገደሉ የተነገረውን ሰው ብዛት ለመጀመሪያ ጊዜ ለመግለጽ አስተዳደሩ በዝግጅት ላይ መሆኑ ታውቋል። ዩናይትድ ስቴትስ በቅርቡ ፓኪስታን ውስጥ ባካሄደችው የድሮን ጥቃት የአፍጋኒስታን ታሊባን መሪ፣ በመጋቢት ደግሞ ሶማሊያ ውስጥ ባካሄደችው የአየር ድብደባ ወደ 150 የአልሻባብ አባላት መገደላቸው ተገልጿል። የሽብር ቡድኖችና እንቅስቃሴ አሉባቸው ብላ ባመነች ጊዜ ሁሉ ፓኪስታን፣ ሶማሊያና የመን ውስጥ የድሮን ድብደባ ለማድረስ ዋሽንግተን እንደማታመነታ ተዘግቧል። የአሜሪካ ድምፅ ዘጋቢ አውሮፓ አንዴ በምስጢር ሲካሄድ ቆይቶ አሁን ይፋ ይደረጋል ተብሎ ስለሚጠበቀው መርሃ ግብር ተከታዩን አቀናብሯል። ሶሎሞን ክፍሌ ያቀርበዋል። ዩናይትድ ስቴትስ አስፈላጊ ነው ብላ ባመነች ጊዜ ሁሉ አሸባሪዎችን በፓኪስታን፣ ሶማሊያም ይሁን የመን ውስጥ ኢላማ ለማድረግ አመንትታም አታውቅ። ፓኪስታንን ብቻ ብንወስድ ዩናይትድ ስቴትስ በዚያች ሀገር ውስጥ እንደ አውሮፓውያን ዘመና አቆጣጠር ከ2008 ዓ ም እስካሁን ባለው ጊዜ ብቻ 391 የአየር ጥቃቶችን ፈጽማለች። በየመን ከ2002 ዓ ም ጀምሮ የታሊባንና አልቃይዳ መሪዎችን ኢላማ ያደረጉ በጠቅላላው 145 የአየር ድብደባዎችን አካሂዳለች። እነዚህ አህዞች ፕሬሱን መሠረት ያደረጉ ናቸው። ከጸረ ሽብር ጥቃቶች ጋር በተያያዘ የተገደሉ ሰዎች ምን ያህል እንደሆኑ እንዲገለጽ የሰብአዊ መብት ተከራካሪዎች ሲወተውቱ ቢቆዩም የኦባማ አስተዳደር ግን ድሮን ስለመጠቀሙ እንኳ ለማረጋገጥ ፈቃደኛ ሳይሆን ቀርቷል። ሪታ ሲሚዮን የሂውማን ራይትስ ፈርስት ኃላፊ ናቸው። እመኑን እያሉ መናገሩ ብቻ በቂ አይሆንም። የምንጠቀምበት መሳሪያና አሰራራችን ከፍተኛ ደረጃን የጠበቀና የምንችላቸውን ያህል ጥንቃቄ የሚደረግበት ነው ማለቱ ብቻ በቂ አይደለም። የተፈጸመውን ሁሉ ግልጽ ሆኖ ማቅረብ ያስፈ የኦባማ አስተዳደር እንደ አውሮፓ ዘመን አቆጣጠር ከ2009 ዓ ም ጀምሮ እንደ ኢራቅ፣ አፍጋኒስታንና ሶሪያ ባሉ ሀገሮች ውስጥ ምን ያህል ተዋጊዎችና ሲቪሎች በድሮን ጥቃቶች እንደተገደሉ በቅርቡ ይፋ ያደርጋል ተብሎ በሚጠበቀው ሪፖርቱ እንደሚያሳውቅ ቃል ገብቷል። ጆሽ ኤርነስት የዋይት ሀውስ ቤተ መንግሥት ቃል አቀባይ ያብራሩታል። እነዚህ ነገሮች ስለ መካሄዳቸው ማረጋገጫ እንኳ አልሰጠንም ነበረ። አሁን ግን በቋሚ ደረጃ ውጤቶችን ማለትም፣ በድሮን ጥቃቶች ምን ያህል ሰው እንደተገደለ ለማሳወቅ መወሰናችን በራሱ ግልጽነትን በተመለከተ ከፍተኛ እድገት ታይቷል ባይ ነኝ። የሂዩማን ራይትስ ፈርስት ኃላፊዋ ሪታ ሲሚዮን ግን የሰለባዎችን ቁጥር ይፋ ማድረጉ ብቻ በቂ አይደለም ባይ ናቸው። አስተዳደሩ የድሮን ፖሊሲውን በተመለከተ ተዋጊዎች ፍጹም አደገኞች፣ እንዲሁም ወንጀለኞች የሚላቸውን በቁጥጥር ስር ለመዋል የሚችልባቸው መንገዶች ካሉ መለየት ይጠበቅበታል። አሸባሪዎች ናቸው በማለት ብቻ ድሮን ከመጠቀም ሊቆጠብ ይገባል ይላሉ አስተዳደሩ ባለፉት ዓመታት ሁሉ አንድ ወጥ የሆነ አሰራር ለማስፈን ድንበሮችን በተመለከቱ መመሪያ ለማውጣት የሰራውን ሁሉ ግልጽ ማድረግ አለበት። ኦባማ ስልጣን አስረክበው ከተሰናበቱ በኋላም ማብቂያ የሌለው የጦርነት ቅርስ ትተው መሄድ የለባቸውም። ፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲ ወይም ለዲሞክራሲ የቆመ ድርጅት ባልደረባ ጆን ሃና በክሊንተንና ጆርጅ ደብሊዩ ቡሽ አስተዳደር ዘመን በከፍተኛ አማካሪነት ሠርተዋል። የሁለቱም አስተዳደሮች የጓንተናሞ ቤይን ወታደራዊ እስር ቤት በማቋቋም ይተቻሉ። የኦባማ አስተዳደር እነዚህን አሸባሪዎች ይዞና በቁጥጥር ስር አውሎ ምስጢር እንዲያወጡ ለማድረግ የተያዘውን ጥረት ሙሉ በሙሉ ትቶታል። ይልቁን በግሉ ማድረግ የወሰነው ራሱ ፖሊስ ዳኛና ፍርድ አስፈጻሚ መሆን ነው። አሁንም ግን ይላሉ ጆን ሃና፣ ሚዛናዊነቱ እስከ ተጠበቀ እንደ የመንና ፓኪስታን ባሉ መንግሥታቱ አሸባሪዎችን ለማደን ፈቃደኝነቱም ሆነ አቅሙ በሌላቸው ሀገሮች ድሮን መጠቀሙ ቁልፍ የጸረ ሽብር ፖሊሲው አካል ሆነው ይቀጥላሉ። ከዓለም ሕዝብ 46 ሚሊዮን የሚሆነው በባርነት ይኖራል። አብዛኞቹ ከህንድ ከቻይናና ከፓኪስታን እንደሆኑም አንድ አዲስ የወጣ ሪፖርት አመልክቷል። ዋና መስሪያ ቤቱ አውስትራሊያ የሆነው ዋክ ፍሪ ፋውንዴሽን በነፃነት ሂድ ወይም ነፃ ውጣ የሚለው ድርጅት ሪፖርቱን ትናንት ነው ለንደን ላይ ይፋ ያደረገው መንግስታትና የንግድ ተቋማት ምዝበራን ለመዋጋት የበለጠ መስራት እንዳለባቸው ድርጅቱ አሳስበዋል። የስላቲሳ ሆክን ዘገባ አዲሷ አበባ ያቀርብልናል። ከዓለማችን ትልቁ ዲሞክራሲ ህንድ ውስጥ ነው። ከ1.2 ቢሊዮን ህዝቧ መካከል ከ800 ሚሊዮን በላይ የሚሆነው የመምረጥ መብት አለው። በሌላ በኩል ደግሞ በቅርቡ ይፋ በሆነ ዓለም አቀፍ የባርነት አስገባሪ ጥናት መሰረት ህንድ ዛሬ ከሌሎቹ አገሮች ሁሉ አያሌ ህዝቧ በባርነት ቀንበር ውስጥ ይገኛል። ፕሮፌሰር ኬቨን ባሌ የዓለም አቀፍ የባሪያ አስገባሪዎች ጥናት አዘጋጅ ናቸው። ህንድ ውስጥ ሲወርድ ሲዋረድ የኖረ የባርነት ሥርዓት አለ። ባርነትን ለገጠሩ ግብርና የመጠቀም በጣም ረጅም ታሪክ ነው ያላቸው። እናም ዛሬ ህንዶች በጣም ጠንካራ ሠራተኞች ናቸው። ዳሩ ግን ያ ቀደም ሲል የወረሱት ከባድ ችግር አልተለያቸውም። አስገድዶ የጉልበት ሥራ ማሰራትን፣ ያለ ፈቃድ በግዳጅ የሚፈጸም ጋብቻን፣ የወሲብ ባርነትን አስመልክቶ በ167 አገሮች የተደረጉ ጥናቶችን ነው። ዎክ ፍሪደም ፋውንዴሽን የዓለም አቀፉ ባርነት አስገባሪ ጥናትን ያካሄደው ድርጅት በየጊዜው ይፋ የሚያደርገው ለዓለማችን ዘመናዊ ባርነት የእስያ አገሮች 60 ከመቶውን ይይዛሉ። ከዚህ ውስጥ ህንድ ቀዳሚነቱን ይዛ ቻይናና ፓኪስታን ይከተላሉ። ደቡባዊ ፓኪስታን ውስጥ የሚገኙ ወንዶች ሴቶችና ሕፃናት ተከፍሏቸው ለማያውቅ ደሞዝ ለአንድ የጹብ ፋብሪካ ጉልበታቸውን ይገብራሉ አንዱ ራንጃሃን ይባላል ዕዳ ውስጥ ገብቻለሁ ልጆቻችንን ለመመገብ ብድር መውሰድ ነበረብን እኔ ከ ከአርባ እስከ ሃምሳ ሺህ ሩፒስ ከስድስት መቶ እስከ 750 ዶላር ማለት ነው። የሚደርስ ገንዘብ ተበድሬያለሁ። በሕይወቴ ከፍዬ የማልጨርሰው እንደሆነ እንደሆነም አውቃለሁ። ስሞት ብቻ ነው ነጻ የምሆነው። ቀጣሪዎች ሠራተኛው ማግኘት ያለበትን ክፍያ በዕዳ ስም ኪሳቸው ያስገባሉ። እርግጥ ምግብ ያቀርቡላቸዋል። በመላው ዓለም ይህን በመሰለ ምዝበራና ባርነት የተጠመዱ ጥቂቶች አይደሉም። ከሰብዓዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ጀርመናዊው ወልፍጋንግ የግዳጅ ጉልበት ሥራ በመላዋ ዓለም ትልቁ ችግር ነው። በዚህ ረገድ ፍልሰተኞች በሆኑ የቤት ሰራተኞች ላይ የሚደርሰውን ምዝበራ በየጊዜው ሪፖርት እናደርጋለን። አንዳንድ አገሮች ደግሞ ለምሳሌ ሰሜን ኮሪያ እና ኡዝቤክስታን በረቀቀ ዘዴ የግዳጅ ጉልበት ሥራ ያሰራሉ። በእነዚህ ሀገሮች ስራ የሚያሰሩ ኩባንያዎች፣ ሰራተኞችን ከምዝበራ ለማዳን የቆሙ የመብት ተሟጋቾች ከፍ ያለ ስራ ይጠበቅባቸዋል። ከዚያ አኳያ የሚደረግ የየመንግስታቱ ዘመቻም የዚያኑ ያህል ወሳኝ ነው። አዲስ አበባ ላይ ልክ ከምሽቱ ሦስት ሰዓት ተኩል ነው። አሁን በዋሽንግተን ዲሲና አካባቢዋ ደግሞ ረቡዕ ግንቦት 24 2008 ዓመተ ምህረት ከቀኑ 8 ሰዓት ተኩል ነው። ዝግጅቶቻችንን በ19 በ22 ና በ25 2 ሜትር ባንድ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት መከታተል ትችላላችሁ። በናይል ሳት ቪኦኤ 2 24 ላይ እንገኛለን። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ደግሞ በ19 እና በ49 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ጋቢና በሚል ርዕስ የሚተላልፍላችሁን ስርጭት እንድታድምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ ላይም ታገኙናላችሁ። ስርጭቶቻችን በየዕለቱ ከምሽቱ አምስት ሰዓት ላይ ይደገማሉ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን አስተያየቶቻችሁ የሚደመጡበት ክፍለ ጊዜ ነው። ሰላም ቪዎች፣ እንዴት ሰምታችኋል? ሰሞኑን በምታቀርቡት በኢትዮጵያ ይካሄድ የነበረውን የአስራ ሁለተኛ ክፍል መልቀቂያ ፈተና መሰረት በተመለከተ ስለምታቀርቡት ዘገባ አንዳንድ ነገር ለማለበት እንደነገራችሁን ነገራችሁን አድራጊና ፈጻሚውም ማመኑን ከአንድ በቱ አሰማችሁ። እኔ እንኳን አቶ ጀዋር ይህንን ለኦሮሞ ሕዝብ አስበው አደረገ የሚል እምነት የለኝም። ፍላጎቱን ቢኖረው አቅሙና ችሎታው ይኖረዋል ብዬም አልገምትም። ያው የተለመደው ራሱን እንደ ዲያስፖራው ተቃዋሚዎች እኔ ነኝ የሚያድራጊው እና ፈጻሚ የሚል የተለመደ ጉራ ካልሆነ በስተቀር የእሱን እንዳለ በግርድፉ እንውሰደው እና ፈተና መሰረት መስረት እና ፈተና መርጨት ያው ሞር ነኝ ከሚል የሚጠበቅ አይመስለኝም። በነገሩ እንደዚህ አይነት ነገር በድሮውም ጊዜ የትምህርት መምህራኖች ለተማሪዎች ካላቸው ቀና አመለካከት ድጋፍ የሚሰጡበት ሁኔታ በመጠኑ ቢኖርም በፖለቲካ የተለበደ አስተሳሰብ ግን ይዞ እንደማይቀርብ እርግጠኛ ነው። የእነዚህ የመጀመሪያ ይመስለኛል። የጀዋር አባባልም እጁ እንዳለበት የሚያወራው ወንጀሉም ፈጻሚዎችን ለማዳን ይመስለኛል። ፈተናው የኦሮሞ ልጆችን ይጎዳል ብሎ ያለው ያለበትን ጊዜ ሳይገልጽ አሁን ፈተናው ሰርፎ ተበተነ ከሚለው ጋር ቀራድሎ ማውራት ምን ይሉት ይሆን? መንግሥት ከማተሚያ ቤት በሚገኙ ሰዎች በስልክ አንስተው ወይም በሚሞሪ ፍላሽ አለመጠቀማቸውን የሚያጣራበት ሁኔታ የለም። ይሁን ከማተሚያው ወይም ፈተናውን ይዘው የተንቀሳቀሱ ሰዎች ማተሙን ገንጥለዋል ካደረጉት የሚያዙ ይመስለኛል። ወንጀል ነው እና ይህ ትልቅ አገራዊ ድርሻን አለመወጣት ነው እና ክትትል አድርጎ ለህዝቡ ማሳወቅ አለበት የሚል እምነት አለ። አመሰግናለሁ። በአቶ አሸናፊ ከአሜሪካ ሰላም። ቪኦኤ ባልደረቦች በሙሉ ሰላምና ጤና ለእናንተ። አስተያየቴ በቅርቡ በዶክተር ቴድሮስ አዳኖም ለደብሊው ኤች ኦ እጩነት መመረጣቸውን ምክንያት በማድረግ ነው። በእውነቱ እኚ ሰው ተመርጠው ይህንንም ድርጅት ሆነ በብቃት መርተው አፍሪካን ወይም ብሎም ሀገራቸውን ኢትዮጵያን ያኮራሉ ብዬ የማምንባቸው ኢትዮጵያዊ ናቸው። ከዚህ በፊትም የነበረ የኋላ ጀርባቸው እና ስራቸው የሚናገረው ያንን ነው። እንደኔ እንደኔ እንደውም ዶክተሩ የኢትዮጵያን ፖለቲካ ወደ ተሻለ ወይም ወደ ተሰለጠነ የዲሞክራሲ የፍትህ ስርዓት ይዘው ሊሄዱ ይችላሉ ብዬ ከማምንባቸው መሪ አንዱ ነበሩ። እንደውም ይህ የአዲሱ ጉዟቸው ያንን እንዳስደናቀፉባቸው ወይም እንዳስተጓጉልባቸው ከመስጋት ሌላ እኔ በግሌ ወይም እንደ ዓለም አቀፍ የኢትዮጵያ ነጭ ህብረት ፓርቲ ድርጅታችን ዶክተሩ ተመርጠው ያሰቡበት እንዲሳካ ወይም ያሰቡበት ቦታ እንዲደርሱ ከፍተኛ ምኞታችን ነው። እርግጠኛ ነኝ በዚህም አካሂዳቸው ሀገራቸውንም ራሳቸውንም ያኮራሉ ወይም ያስጠራሉ ብዬ አምናለሁ። አመሰግናለሁኝ። እድሉን እንዲደርሳቸው እድሉንም በጣም እመኝላቸዋለሁ። አመሰግናለሁ። ክቡራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202 205 9942 ውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ክቡራትና ክቡራን አድማጮች ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የሚተላለፍላችሁ ጋቢና ፕሮግራም በ49 ሜትር ባንድ ላይ ይተላለፍ የነበረበት 68 ኪሎ ሄርትስ አጭር ሞገድ ወደ 6040 ኪሎ ሄርትስ የተለወጠ መሆኑን በአክብሮት እንገልጻለን። አድማጮች አሁን መደበኛ ዝግጅቶች ወደሚስተናገዱበት ወደ ሁለተኛው አጋማሽ ከማለፋችን በፊት የምሽቱን ዋና ዋና ዜናዎች በድጋሚ ያሰማናል ሰሎሞን። እና አቶ ሀብታሙ ሚኬሳ በሚል የክስ መዝገብ አቃቢ ሕግ የሽብር ወንጀል ክስ የመሰረተባቸው ሰላሳ ሶስት ተከሳሾች ዛሬ ለፍርድ ቤት የክስ መቃወሚያቸውን አቅርበዋል። ባለፈው ውድቅት ለሊት ላይ በተከፈተ ጥቃት የተገደለው የአልሻባብ መሪ ባለፈው ዓመት በኬንያው ጋሪሳ ዩኒቨርሲቲ 148 ተማሪዎች የተገደሉበትን ጥቃት ያቀናበረና የመራው መሐመድ መሐሙድ መሆኑን የሶማሊያ ብሔራዊ ጸጥታ ኤጀንሲ አስታውቋል። ዛሬ ማምሻውን ደግሞ በዋና ከተማይቱ ሞቀዲሾ ውስጥ በሚገኘው አምባሳደር ሆቴል ውስጥ ታጣቂዎች ሰብረው መግባታቸው ታውቋል። ሜዲተራንያን ባህር ውስጥ ከወደቀው የግብፅ አውሮፕላን መረጃ መዝጋቢ ጥቁር ሳጥን የሚተላለፍ ሳይሆን አይቀርም የተባለ የድምፅ ምልክት አንዲት የፈረንሳይ መርከብ መመዝገቧ ታውቋል። በዩናይትድ ስቴትስ ኒው ጀርሲ ክፍለ ሀገር ለዚካ ቫይረስ የተጋለጠች ሴት ትናንት ማክሰኞ ለተለያዩ የእድገት ችግሮች በሚያጋልጠው ማይክሮሴፋሊ በሚባለው ህመም የተጠቃች ልጅ መውለዷን የክፍለ ሀገሯ የጤና ባለስልጣናት አስታወቁ። የጀርመን ፓርላማ የዛሬ መቶ ዓመት ኦቶማን ቱርክ በአርመኖች ላይ የፈጸመችውን ግድያ ዘር ማጥፋት ነው ሲል የሚፈርጀውን ረቂቅ ካጸደቀ የሀገሮቹ ግንኙነት እንደሚሻክር ቱርክ አስጠነቀቀች። ክቡራትና ክቡራን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭት ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ዲሞክራሲ በተግባር ዋሽንግተን ዲሲና አካባቢዋ የሚኖሩ ምሁራን ከአራት ዓመታት በፊት የተለያቸውን በሞት የተለያቸውን ባልደረባቸውን አቶ ሙልጌታ ኃይሉን ለማስታወስ ያቋቋሙት ሙሉ ፎረም ከተቋቋመበት ዓላማ አንዱ አንገብጋቢ በሆኑ ጉዳዮች ላይ ያለምንም ገደብ ውይይት ማድረግ እንዲቻል መሆኑን በመግለጽ በቅርቡ ቅዳሜ ግንቦት 15 በአርሊንግተን ሸራተን ሆቴል በመሬት ባለቤትነት ጉዳይ ላይ ውይይት አካሄደው ነበር። ውይይቱ የተካሄደው በ1967 ዓ ም የወጣው የመሬት ስሪት አዋጅ እንዲሁም ይህንን አዋጅ ተከትሎ በተከታታይ የወጡ ድንጋጌዎች ለህዝብ ምን ጥቅም አስገኙ? ምን ጉዳትስ አስከተሉ? ወደፊትስ እንዴት መታየት አለባቸው? በሚሉ ጥያቄዎች ዙሪያ ነው። የውይይቱ መድረክ ተሳታፊ ምሁራን ፕሮፌሰር ብርሃኑ አበጋዝ፣ ፕሮፌሰር ህዝቅኤል ጋቢሳ እና ፕሮፌሰር ሰለሞን ጋሻው ናቸው። ከተሳታፊና ጠያቂ ታዳሚዎች ጋርም ውይይት ተካሂዶ ነበር። ውይይቱን ተከታትላ ዘገባውን ያጠናቀረችው ጽዮን ግርማ ናት። ባለፈው ሳምንት ውስጥ የዚህ ውይይት የመጀመሪያ ክፍል ቀርቦ ነበር። ሁለተኛው ክፍል ቀጥሎ ይቀርባል። ሁለተኛው ተናጋሪ ፕሮፌሰር ህዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖዎች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን፣ አንዱ የብሔረሰቦች ጥያቄ ነው ብዬ ነው ማምነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው፣ በተለይ የኢትዮጵያ አብዮት የ1974ቱን አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። ሌላው ደግሞ መሬት የታሪኩ አሰራር ብቻ ሳይሆን የስልጣን የኢትዮጵያም የስልጣንም መሰረት ነው። ኢትዮጵያ ውስጥ የሀገሪቱ የአስተዳደር አወቃቀር የሹመት አሰጣጥ አስተዳደር ስርዓት በሙሉ ከመሬት ጋር የተያያዘ ነው። የጦር አዛዦቹ ክፍለ ሀገር ወይም የጠቅላይ ግዛት ገዢዎቹ፣ እነዚህ ሁሉ ከመሬት ጋር የተያያዙ ናቸው። አንድ ጠቅላይ ገዢ በሚኖርበት ጊዜ፣ ለምሳሌ በአጼ ምንልክ ጊዜ ራስ መኮንን ወደ ሀረር ሄደው ከሆነ ሀረርን ወቅተው አሸንፈው ከሆነ እዛው ገዢ ሆነው ይሾማሉ። የዛው ገዢ በሚሆንበት ጊዜ ወሳኝ ነው የሚሆኑት በዛ ቦታ ላይ ያለው ወታደሮቻቸው ደሞዝ ተከፍሎ አደለም። መሬት ነው ደሞዝ የሚሆንላቸው። ሂድና ብላ ነው የሚባለው። አስተዳደር ባይሆንም በሚሾምበት ጊዜ ሄደ ብላ ነው የሚባለው። በተጨማሪም መሬት የህዝብ መቆጣጠሪያ መሳሪያ ነው ያሉት ፕሮፌሰር ህዝቅኤል መሬትን በህግም ሆነ በኃይል የያዘ ስልጣን አለው ብለዋል። ስለዚህ ነው ብዙ ጊዜ በስልጣን ላይ ያለ መንግስት የመሬትን ነገር ለቀቅ የማይፈልገው። በዘውድ ጊዜም ይሁን በደርግ ጊዜም ይሁን በአሁኑ ዘመንም ይሁን መንግስት ነው ቀድሞ ነው ጀምሮ የግል የነበረበት ጊዜ የለም። መንግስት ነው የሚይዘው። ንጉስም ቢሆኑ ዋናው የመሬት ይዞታ ላይ እንግዲህ መሬት ይዞታ በምንልበት ጊዜ ቋንቋው ራሱ ያጥራል። ቅድም ባንድልስ ኦፍ ራይት የተባለው ምን መብት እንዳለው እንኳን ለመናገር በአማርኛ የመብቱ ነገር ራሱ መናገሩ ይቸግራል። ይሄንን ግን የሚወስነው ንጉስ ነው ነበር። ደርግ በሚመጣበት ጊዜ የተከፋፈለውን ነገር አንድ ላይ ይዞታል እንጂ ከመጀመሪያ ጀምሮ የኢትዮጵያ ውስጥ ገዢ የሆኑ ሰዎች መሬትን በመያዝና መሬትን በመደልደል በመሬትን በመቸርቸር ከመሬት የሚወጡትን ነገሮችን በሙሉ በመቆጣጠር ላይ ነው የተመሰረተው ስልጣ ነው። የመሬት ጉዳይ በታሪኩ ምክንያት የተወሳሰበ እንደሆነ የገለጹት ፕሮፌሰር ህዝቅኤል በአጠቃላይ በኢትዮጵያ ባህላዊ ወግ ላይ የተመሰረተ የመሬት ስሪት ነበር ይላሉ። አዲሲቷ ኢትዮጵያ በምትመሰረትበት 19ኛው መቶ ክፍለ ዘመን ላይ ደግሞ በላዩ ላይ ሌላ ስሪት ነው የተደረገው ይላሉ። ከአጼ ምኒልክ እስከ ጣሊያን ወረራ ጊዜ ድረስ ደግሞ ሌላ ስሪት ነው የነበረው በላዩ ላይ የተደረገ ትክክለኛ ከሆንኩኝ በሰሜን ኢትዮጵያም ርስት ነበረ። ጉልት የመጣው በርስቱ ላይ ነው። ከዛ በኋላ ነው ርስት ጉልት። ይሄ የተደራረበ ሌየርስ ኦፍ ስሪት ነው። ያ መጀመሪያ የባህላዊው፣ ቀጥሎ አሁን ያልኩት የመንግስት አመሰራረት ጋር የተያያዘው በ1941 ዓ ም በነበረው የአጼ ኃይለሥላሴ የአገዛዝ ዘመን በጣሊያን ጊዜ የተጎዱና ያገለገሉ ሰዎችን ለመደገፍ እያንዳንዱ ሰው ካስመሰከረና ግብር የከፈለበትን ወረቀት ካሳየ ባለመሬት ይሆን ነበር ያሉት ፕሮፌሰር ህዝቅን። ነገር ግን በዛው ላይም የገዢዎች አሉ፣ የወታደር መሪዎች አሉ። እነሱም መሬት ግብር ከፍየበት አለው ይላሉ። ምክንያቱም ከአርሶ አደሩ የሰበሰቡትን ለመንግስት አስተላልፈዋልና እኔም ከፍያለው ግብር ይልና መሬት ላይ ባለቤት ይሆናል። ስለዚህ አርሶ አደሩም ባለቤት ይሆናል፣ ከግብር የሰበሰበውም በዛ ላይ ባለቤት ይሆናል። በአንድ መሬት ላይ ሁለት አይነት አያያዝ ይኖራል ማለት ነው። ስለዚህ ይሄ ውስብስብ ነው ያልኩት ይሄንን ነው። በኢትዮጵያ ቢሆን ጊዜም የቀደመውን ሳይደመስሰው የመሬት ባለቤትነት መንግስት ነው ፣ ወሳኙ መንግስት ነው ብሎ በላዩ ላይ ስልጣኑን ጫነ። መሬትን የህዝብ ነው ይለዋል እንጂ ሁሉንም የማድረግ ስልጣን የነበረው መንግስት ነበር ይላሉ። አዋጁ የመንግስቱን ስልጣን ከማጠናከር ውጪ የሰራው ነገር እንደሌለ የወቅቱን ሁኔታ እያጣቀሱ አስረድተዋል። መጨረሻ ላይ አሁን ያለው ያለንበት ደረጃ የማን ይሆን ታዲያ? መንግስት ግን የሚለው ነገር አንድ ነገር አለው። የኢትዮጵያ መንግስት አሁን ከሱም ጋር ያሉት የሚሉት አለ። አንደኛ ታሪካዊ በደል አለ እና ታሪካዊ በደሉ ተመልሶ እንዳያንሰራራና እንዳይመጣ መንግስት አነስተኛ ገበሬዎችን መደገፍ አለበት። ይህንን ብዙዎቹ ፓተርናሊስቲክ ይሉታል፣ ግን መንግስት የሚለው ይህንን ነው። ታሪካዊ በደል ስላለ፣ ሁለተኛ አሁንም ደግሞ ማንም ሰው መሬት መግዛት የሚችል ከሆነ መሬቱን ጠቅልሎ የመሬት ከበርቴ ስርዓት ተመልሶ ሊመጣ ስለሚችል አብሮ የሚኖረው ገበሬ መሬቱ ጋር የሚኖረው ገበሬ ለመኖር እንኳን እንደማይችል ይደረጋል ስለዚህ የኤኩቲ ችግር ይፈጥራል እና ስለዚህ መያዝ አለብን ነው የሚለው በዚህ መሰረት ነው የመጀመሪያው አብዮት ጊዜ የመሬት አዋጁ መሰረት አንዱ ይሄ ነው የነበረው በኋላም ደግሞ የኢህአዴግ መንግስት በሚመጣበት ጊዜ የመንግስትን የአዋጁን አልለውጥም ብለው ሽግግር መንግስትም በኮንስቲቱሽኑም ከዛ በኋላ ደግሞ በሁለት ሺህ ዓመተ ምህረት በምርጫ ላይ ይሄ ጉዳይ እንደገና ተመለሰው የሚያሰራራበት ጊዜ ይሄ የሞተ ጉዳይ ነው ነው ያሉት አቶ መለስ። በሌላ በኩል ደግሞ አይ ለግል ይሁን የግል የሆነ እንደሆነ የሚጠቅመው ነገር አለው። በተለይ የኢኮኖሚ የኢትዮጵያ ኢኮኖሚ ባለሙያዎች ማህበርና እርዳታ ሰጪዎችና የውጭ ሀገር ሰዎች እንደሚሉት የመሬት የበላይ ይዞታ ባለቤትነት አለመረጋገጥ፣ የመሬት ይዞታ የጊዜ ገደብ አለመታወቅ ን በመሬት ላይ እንዳይኖር አድርጎ፣ ስለዚህ ይሄንን መለወጥ አለብን። ውጤቱን ከ2002 ድረስ ኢንቨስትመንት ከውጭ ይሄ ፎሬን ዳይሬክት ኢንቨስትመንት በእነዚህ አሁን በጠቀስቋቸው ምክንያት አልነበሩም። የውጭ ኢንቨስተሮች የሚሉት የመሬት ፖሊሲው፣ የፋናንስ ፖሊሲው፣ ሙስናና በተለይ ደግሞ ጠንካራ የሆነ የባለንብረትነት ሕግ ባለመኖሩ ኢንቨስት አናደርግም ይሉ ነበር ይባል ነበር። ከ2002 በኋላ ግን ይሄ ነገር እየተለወጠ መሬትን በህዝብ ዘንድ የህዝብ አደርጋለሁ እጠብቃለሁ ያለ መንግስት መሬትን ለኢንቨስተሮች ለመስጠት ለውጥ ህጎቹ እየተለወጡ መጡ። ህጎቹ በመንግስት ደረጃ በብሔራዊ መንግስት ደረጃ ተለውጠዋል። በክልል ደረጃ በክልል ደረጃም ብዙ ለውጦች ተደርገዋል። መጀመሪያ በ2002 እና 2003 ከዛ በኋላ ደግሞ ይሄ ልማታዊ መንግስት ከመጣ በኋላ በ2007 ላይ ብዙ ለውጦች የመሬት ይዞታ ላይ ለውጦች ተደርገዋል። ቴክስቱን ብቻ ብናይ አንዳንዶቹ የኮንስቲቱሽን የሚቃረኑ ናቸው፣ ግን ስራ ላይ ውለዋል። ስራ ላይ ቢውልም ግን ውጤቱ ሲገመገም የግብርና ምርት አልጨመረም፣ ውጤታማነትም የለም። ለዚህ ደግሞ ምክንያቱ ለገበሬዎቹ የባለቤትነት መብት አለመረጋገጥ ነው የሚሉት አቶ እስቄል የመፍትሄ ሀሳብ ያሉትን አካፍለዋል። ገበሬዎቹ ባለቤትነት ካልተረጋገጠላቸው በስተቀር የመሬት ባለቤትነት ስለማይሰማቸው መሬቱን አይንከባከቡትም። በፖለቲካ ደረጃ ደግሞ ገበሬዎች በሙሉ አርሶ አደሮች በሙሉ የመንግስት ውሳኔ ጠባቂዎች በሚሆኑበት ጊዜ የራሳቸውን እድል በራስ የመወሰን ችሎታቸው ይገደባል። ስለዚህ ምንድን ነው መደረግ ያለበት የሚባለው ላይ አንደኛ የምለው አዲስ ነገር አርሶ አደሩን ያማከለን የጥበበኞችና የአዋቂዎች ና የኤክስፐርቶቹ ጉዳይ ሳይሆን አርሶ አደሩ የሚያደርገውን ነገር የሚያይ፣ ሁለተኛው ግን አርሶ አደሮቹ የሚያደርጉት ነገር አለ። ገበሬ ሆነን መቀጠል አንፈልግም የሚሉበት ጊዜ አለ። ሌላ ነገር እያሳዩ የሚሄዱበት መንገድ አለ። ስለዚህ በዚህኛው ላይ ወደ ሌላ ኢኮኖሚ የኢንዱስትሪ ይሁን የሌላ መሸጋገሩ አስፈላጊ እንደሆነ የማምኑበት አለ። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን። አድማጮች፣ የረቡ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን የሚቀጥለው አሜሪካና ህዝቧ ይሆናል። በብዙ ሀገሮች አብላጫ የሆነው የህብረተሰብ ክፍል ለመጤውም ይሁን ለሀገሬው ህዳጣን ማህበረሰቦች የተለያዩ ስሞችና መጠሪያዎችን መለጠፋቸው የተለመደ ነው። አንዳንዱ ስያሜ ታዲያ የእነዚያን ማህበረሰቦች አባላት ሊያስከፋ የሚችል ነው። ለምሳሌ በአሜሪካዊቱ ኦሬገን ግዛት ጁ ቫሌ እና ኒግሮቤን ማውንቴን የሚባሉ ስፍራዎች አሉ። አይዳሆ ግዛት ውስጥ ደግሞ ቻይና ማንሃት የሚባል መንደር አለ። በዋሽንግተን ስቴት ደግሞ ሬድማን ክሪክ ተብሎ የሚጠራ ቦታ አለ። ዛሬ ዛሬ ታዲያ በርካታ የአሜሪካ ግዛቶች አስተዳደሮች እንደዚህ ያሉትን ስሞች ቀይሩ፣ ደግሞም የቦታ ስም ስትመርጡ ወይስ ስታወጡ ያ ስም በታሪክ ያለውን ቦታና የአካባቢውን ነዋሪ ሊያስቀይም ይችላል ወይ፣ ደህና ነው ወይ የሚለውን አመዛዝናችሁ ምረጡ፣ የሚል ጥያቄ ከሚያቋቁሟቸው ኮሚቴዎች እየቀረበላቸው ነው። የቪኦኤ ዘጋቢ ቶም ባንሲ ያቀረበው ዝግጅት ዘገባ አለ። ቆንጂት ወደ አንቺ ነው የምመልሰው። ይሄንን ለዛሬው የአሜሪካና ህዝቧ ሰዎችን በማስቀየም ወይም በአጠያያቂነት በብዛት የሚታወቅ አንድ የቦታ ስም አለ። ስኳው የሚባለው ነው። ስኳው ክሬክ፣ ስኳው ሜዳ፣ ስኳው ሸንተረር የሚባሉ ቦታዎች አሉ። ለማስታወስ ያህል እንደ ኤሮፓውያን አቆጣጠር በ1960 ዓ ም የክረምት ኦሊምፒክስ የተካሄደው ካሊፎርኒያዋ ስኳ ቫሊ ላይ ነበር። ብዙ መዝገበ ቃላት ላይ ስኳው ለሚለው ቃል የሚገኘው የመጀመሪያ ፍቺ የአሜሪካ ህንዶች ማህበረሰብ ሴት ወይም ሚስት ማለት ነው። ቃሉ በአጸያፊነት እንደሚታይም ከተል አድርጎ መዝገበ ቃላቱ ይጠቁማል። በአጠቃላይ ይሄ ስም ቀደምት አሜሪካውያንን የሚያስቀይም ነው። ስለዚህ እንደ እኔ ከሆነ ተገቢ ያልሆነ የቦታ መጠሪያ ነው። ማክ ማይክ ኢያል የካውሌትስ ጎሳ ምክር ቤት አባል እና የዋሽንግተን ክፍለ ሀገር የመልክዓ ምድር ስሞች ኮሚቴም አባል ናቸው። ሁሉን ሰው ላይ ያስቀይም ይችል ይሆናል። ነገር ግን የተወሰኑ ሰዎችን ካስቀየመኮ ያን ስም ለመቀየር በቂ ምክንያት ሊሆን ይገባዋል። ሜይንና ኦሬገንን ጨምሮ የስድስት ክፍላተ ሀገር ምክር ቤቶች ስኳው የሚሉ የቦታ ስሞች እንዲቀየሩ የሚያስገድዱ አሊያም ደግሞ እንዲቀየሩ የሚያበረታቱ ወይም በአጠቃላይ የህብረተሰብ ክፍሎችን የሚያስቀይሙ ስሞች እንዲለወጡ ሕጎችን ደንግገዋል። ይህን እርምጃ በመውሰድ የኋለኛዋ የዋሽንግተን ስቴት ነች። የክፍለ ሀገሩ የመወሰኛ ምክር ቤት አባል ፕራሚላ ጃያፖል የክፍለ ሀገሩን የተፈጥሮ ሀብቶች መምሪያ አጠያያቂ የቦታ ስሞችን እንዲመዘግብ አግባቡ። በዚያም መሰረት መስሪያ ቤቱ 36 የቦታ ስሞችን መዘገበ። የመወሰኛ ምክር ቤት አባሏ ቢሮ እነዚያን ስሞች ይፋ አወጣ። የኮሎምቢያ ወንዝ ሸለቆ ላይ ጂም ክሮ ፖይንት፣ ጂም ክሮ ክሪክ፣ ጂም ክሮ ሂል የሚባሉ ስፍራዎች አሉ። ጂም ክሮ ዩናይትድ ስቴትስ ውስጥ የቀለም ልዩነት ማስፈጸሚያ ህጎችና ደንቦች በአጭሩ የሚጠሩበት ነው። መጀመሪያ ላይ የአካባቢዎቹ ነዋሪዎች የትላልቅ ከተሞች ባለስልጣናት መጥተው ይህን አድርጉ፣ ይህን አታድርጉ ብለው አያዙንም ብለው አጉረምርመው ነበር። የወረዳው አስተዳደር መቀመጫ የካትላሜት ምክር ቤት አባል ጆ ቡድኒክ ስ ስ ያልሆነውን ዘረኞች ማስተዋል የተሳናቸው ሰውን ማስቀየማችንን የማናውቅ እንደተባልነው የቆጠር ነው። እንደ ጆ በርኒክ እምነት ጂም ክሮ ፖይንት ወይም ጂም ክሮ ሸለቆ የሚሉት ስሞች የተሰየሙት በአንድ የቀደምት አሜሪካውያን ህንዶች አለቃ ስም ነው። ሌሎች ደግሞ ክሮውስ የሚለው ስም የተሰጠው በወንዙ ዳርቻ በሚሰፍሩት ቁራዎች ስም ነው ይላሉ። የለም። በ19ኛው ክፍለ ዘመን ከአሜሪካ ባህር ኃይል ከርቶ በአካባቢው የሰፈረ አንድ ጥቁር አሜሪካዊ ነበር፣ እሱን ለማጥላላት ተብሎ ነው የሚሉም አሉ። እውነተኛ የቦታ ስሙ የተሰጠበት ምክንያት የትኛውም ቢሆን ጆ በርኒክ በክፍለ ሀገሩ የመልክዓ ምድር ኮሚቴ ተቀባይነት ያገኙ ተለዋጭ ስሞችን አቅርበዋል። በየጋዜጣው ማስተዋል የተሳናቸው ገና ብዙ መማር ያለብን እየተባልን ስለሆነ በቃ ይህን ነገር ቀይረን እንገላገል በሚል ነው። ሌላው መቀየር አለበት ተብሎ የተነጣጠረበት ስም ስኳውቤይ የሚባል በዋሽንግተኗ ሳን ሁዋን ደሴት የሚገኝ ስፍራ ነው። ብዙዎች የደሴቲቱ ነዋሪዎች ስሙ እንዲቀየር የሚደግፉ መሆናቸውን ተናግረዋል፣ በደብዳቤ ማስታውቀዋል። አይ መቀየር የለበትም ያሉም አሉ። እነዚህኞቹ ያለማቋረጥ የሚሰሙት በፖለቲካው ትክክለኛ ሆኖ ለመገኘት ብላችሁ እጅ አትስጡ፣ ታሪክን እንዲሰረዝ አታድርጉ ሲሉ ነው። ጆን ሻንን አንዱ የደሴቲቱ ነዋሪ ናቸው። እኔ በበኩሌ ሰውን ስኳ ብዬ በፍጹም አልጠራም፣ ግን ደግሞ አንድን ግለሰብ በዚያ ስም መጥራትና ያ ስም ለቦታው በተሰጠበት የተሰጠበት ታሪካዊ ምክንያት የተለያዩ ነገሮች ናቸው። ስለሆነም በዚያ ስም መጠራቱ ምንም ክፋት ያለው አይመስለኝም። በአብዛኞቹ የዩናይትድ ስቴትስ ክፍላተ ሀገር የመልክዓ ምድር ስሞች ለውጥን የሚቆጣጠሩት በዓመት ሁለት ጊዜ ብቻ የሚሰበሰቡ የበጎ ፈቃደኞች ኮሚቴዎች ናቸው። በዋሽንግተን የተፈጥሮ ሀብቶች ኮሚቴ ታዲያ ውስብስብ የሆነውን የስሞች መለወጥ ሂደት ለማፋጠን ህዝባዊ ስብሰባዎችን በየጊዜው ያካሂዳል። የመጀመሪያው ህዝባዊ ውይይት ኩን ክሪክ የሚባል ቀበሌ በሚገኝበት በኪንግ ወረዳ ነው የሚካሄደው። ኩን ክሪክም ይሁን ሌሎች ስሞች በአካባቢው ሰፍሮ የነበረ ጥቁር አሜሪካዊን ለመዝለፍ ተብሎ የተሰጠ ይሁን ወይም ደግሞ ራኩን የሚባለውን አይጥ መሰል አውሬ ስም ይዞ የተሰየመ እንደሆነ የሚታወቅ ነገር የለም። ኩን ቀበሌ በዚያች በጅራት አሟራ ኩን ነው የተሰየመው፣ ከሚል ድምዳሜ ከተደረሰ ያ ስም ይርጋ ይባል ይሆናል። ቆንጅት አመሰግናለሁ ለዚህ ዝግጅት። ምናልባት ወደፊት ከኢትዮጵያም ሁኔታዎች ጋር እንደዚሁ እያስተያየን እንመለስበት ይሆናል። ምናልባት ከአሜሪካ ኢትዮጵያ ሳት ቀድሞ የቀርቻ አይመስለኝም። በእንደዚህ አይነቱ ጉዳይ ብዙ ስሞች ለውጥ ላይ በየጊዜው የሚደረጉ አሉና ብዙ መነጋገሪያ ይሆናል ብዬ አስባለሁ። ንግግር ይከፍታል። ንግግር ይከፍታል። አሁን ተከታዩ ዝግጅታችን ከአንቺ ራስ አልወርድ መሆኑም ቆንጅት፣ ሴቶችና ቤተሰብ ነው። የደቡብ ሱዳን የእርስ በርስ ጦርነት ከተቀሰቀሰበት በአውሮፓውያኑ የዘመን አቆጣጠር ከ2013 ዓመተ ምህረት ጀምሮ ላለፉት ሶስት ዓመታት ማለት ነው በስፋት ሲፈጸም በቆየው ሴቶችን የመድፈርና ሌሎችም ወሲባዊ የጥቃት አድራጎቶችን የመፈጸም በተጠያቂነት የተያዘ ወገን የለም ሲሉ ሁለት የሀገሪቱ የመብቶች ተሟጋች ቡድኖች ስሞታ አሰምተዋል። የቪኦኤዋ ጂል ክሬግ ከጁባ ጄሰን ፓቲኒክ ያጠናቀረውን ዘገባ አክላ የላከችው አለ ቆንጅት ለሴቶችና ቤተሰብ ክፍለ ጊዜ ይዘዋለች። ከጦርነት ሸሽተው ዋና ከተማዋ ጁባ የሚገኘው የተባበሩት መንግስታት ድርጅት ካምፕ ከተጠለሉ ሴቶች መካከል በግዴታ የመደፈር ሰለባ የሆኑትን ለመርዳት ከተሰማሩ ሰራተኞች መካከል አንዷ አኔት ናቸው። የአባቴ ስም ግዴን ለማይገለጽ እንዲሁ በስሜ ልጠራ ብለው ስላስጠነቀቁ ነው። እንደ ኤሮፓውያን አቆጣጠር በ2013 ዓ ም ጦርነቱ ከተቀሰቀሰ ወዲህ በየወሩ የሚመጡልን በግዴታ የመደፈር ሰለባዎች ቁጥር እጅጉን ጨምሯል ይላሉ አነት በፊት ይፈጸም ነበር ግን እንደዚህ አልተስፋፋም በፊትም የተደፈሩ ሰዎች ይመጣሉ ግን ግፋቢል በወር አንድ ወይም ሁለት ቢሆኑ ነው ወሩን ሙሉ አንድም የማይመጣበት ጊዜም ነበር አሁን ግን በወር ከ30 እስከ 40 ይሆናሉ አኔት የተናገሩት በሀገሪቱ ዙሪያ የተስፋፋውን ወሲባዊና ሌላም ጾታዊ ጥቃት የሚያንጸባርቅ ነው። ሊጋል አክሽን ወርልድ ዋይድ የተባለ ድርጅትና የደቡብ ሱዳን የሕግ ባለሙያዎች ማህበር እንደሚያመለክቱት አብዛኛውን ጾታዊ ጥቃት የሚፈጽሙት የመንግስት የጸጥታ ኃይሎችና የሚሊሽያ ቡድኖች ናቸው። ዴቪድ ደንግ የሕግ ባለሙያዎች ማህበሩ የምርምር ዲሬክተር ናቸው። ከተገኙት ማስረጃዎች እንደምንረዳው ድርጊቱን ማኅበረሰቦቹን ለመቅጣት ይጠቀሙበታል። ይሄ ደግሞ ከሁሉም በኩል ነው። የራሳችንን ማኅበረሰብ መብት ለማስከበር ነው ብለው የሚያስቡም ይኖራሉ። የደቡብ ሱዳን ጠበቆች ማኅበርና ሊጋል አክሽን ወርልድ ዋይድ በሀገሪቱ ያለውን የወሲባዊ ጥቃት ይዞታ የተመለከተ ሪፖርት ባለፈው ሐሙስ ናይሮቢ ውስጥ ይፋ አድርገዋል። የመንግስቱ ኃይሎችና አማጽያኑ፣ እንዲሁም በሁለቱም ጎን የተሰለፉ ሚሊሻዎች፣ ደግሞም ማንነታቸው በውል የማይታወቅ መለዮ ለባሾች አስገድዶ መድፈር፣ በቡድን ሆኖ መድፈር፣ ጠለፋ፣ ወሲባዊ ባርነት፣ መስለብና ሴቶችን አስገድዶ ጽንስ እንዲያቋርጡ ማድረግን የመሳሰሉ ወንጀሎችን እንደፈጸሙ ይናገራል መግለጫው። ምንም እንኳን የነዚህ ተግባራት ሰለባዎች በመዛኙ ሴቶችና ልጃገረዶችን ቢሆኑ በተለይ በዩኒቲ ክፍለ ሀገር ወንዶችና ህጻናትም ጥቃት ደርሶባቸዋል። ከ2015 ዓመተ ምህረት ሚያዝያ ወር እስከ መስከረም በነበረው ጊዜ 1300 በግዴታ የተደፈሩ፣ 1600 ደግሞ የተጠለፉ ሴቶችና ህጻናት እንደነበሩ የደቡብ ሱዳን ህዝብ ደህንነት ጥበቃ የተባለ አንድ ሌላ ቡድን አስታውቋል። የደቡብ ሱዳን ጠበቆች ማህበሩ ዴቪድ ደንግ ግን በሌሎች ድርጅቶች የሚወጡ አህዞችን ማረጋገጥ አስቸጋሪ እንደሆነ ነው የሚናገሩት። ለአሃዞቹ መሰረት ምንም አይነት መረጃ የለንም። በቃ በዘፈቀደ የተለቀቀ አሃዝ ነው። እንዲሁ ከየትም ብድግ አድርገው ያወሩት ነው የሚመስለው። በመሆኑም ተአማኒነቱን ለማጣራት አዳጋች ነው። ደቡብ ሱዳን ለሰፊው ሕዝብ በሚዳረስ መልኩ የተዋቀረ የፍትህ ስርዓት የላትም። በግጭት አካባቢዎች የሚንቀሳቀሱ ባህላዊ የፍትህ ስርዓቶች ግን ሊኖሩ ይችላሉ። ነገር ግን ወሲባዊ ጥቃትን የተመለከቱ ክሶችን ለመዳኘት የሚያበቃ አቅም የላቸውም። ምክንያቱም እንደዚህ አይነቶቹ ወንጀሎች በማህበረሰብ ላይ እንጂ በግለሰብ ላይ የተፈጸሙ ጥቃቶች ተደርገው አይታዩምና፣ ደግሞም ባህላዊ ሸንጎዎች መንግስትን፣ አማጽያኑንና የጸጥታ ኃይሎችን በተጠያቂነት የመያዝ አቅም የላቸውም ይላሉ የሊጋል አክሽን ወርልድ ዋይድ ዋና ስራ አስኪያጅ አንቶኒያ ሙልቪ። የደቡብ ሱዳን ጠበቆች ማህበሩ የምርምር ዲሬክተር ዴቪድ ደንግም እነዚህ ወገኖች ያለምንም ተጠያቂነት የፈለጉትን እያደረጉ ሰለባዎች የፍትህ ያለ የሚሉበት አያገኙም፣ በማለት ቀደም ሲል የሊጋል አክሽን ወርልድ ዋይዱ ስራ አስኪያጅ በተናገሩት ይስማሙበታል። በወንጀል ተጠያቂ በተሳካ መንገድ ህግ ፊት የቀረበበት ሁኔታ የለም። ያ በራሱ የሚነግረን ብዙ ነው። ወሲባዊ ወንጀሎች የፈጸሙ በተጠያቂነት እንዲያዙ ምን መደረግ ነው ያለበት? የዚህ ሪፖርት አዘጋጆች የሚያቀርቡት ሀሳብ አላቸው። ህጋዊ እና ተቋማዊ የለውጥ እርምጃዎች መወሰድ አለባቸው። የጸጥታ ኃይሎች ማንነት በአግባቡ መፈተሽም ይኖርበታል። የጥቃት ሰለባዎች ፍትህ የሚጠይቁበት መንገድ መመቻቸት እንዳለበትም ይመክራሉ። አንዱ መንገድ የጦርነት ወንጀል ክሶችን መዳኘት የሚችሉ የሀገር ውስጥና ዓለም አቀፍ ዳኞች ጥምር ችሎቶችን ማቋቋም ነው። ወሲባዊ ጥቃቶችና ማናቸውም ጾታን መሠረት ያደረጉ ወንጀሎችን የሚመለከት ሕግ ማውጣትም አስፈላጊ እንደሆነ ያሳስባሉ። የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። ከእኛ በኋላ በእኛ በኩል ሰላም። በደህና ደሩ።